ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን የቅዳሜ መስከረም 11 2017 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ዛሬ ምሽት በአማራ ክልል በትምህርት ቤቶች መዘጋትና በመምህራን ግድያ ዙሪያ የተጠናቀረ ዘገባ ከዜና ቀጥሎ እናቀርባለን። ከአንጋፋይቱ የጤና አጠባበቅ አመራር ባለሙያ ከዶክተር ተዋበች ቢሻው ጋር ያደረግነውን የአዲስ ዓመት ጭውውት እንጋብዛችኋለን። በሁለተኛው አጋማሽ ደግሞ እንግዱ ወልዴ ለሙዚቃ ቃና ፕሮግራሙ ባሰናዳቸው ልዩ ልዩ ዜማዎች እያዝናናችሁ ያመሽና አራት ሰዓት ሲል እንሰናበታለን። ለሁሉም አብራችሁን እንድታመሹ በቅድሚያ የምጋብዛችሁ አስተናጋጃችሁ ቆንጅ ይታየ ነኝ። ንጉሶ ታምሬ ፕሮግራሙን ያቀናብርልናል። የዓለም ዜናዎችን ይሆናል እንደ ወትሮ የምናስቀድመው። መልካም ምሽት ሰላም ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማሰማችሁ አስማማየ ነው ነኝ። ሂዝቦላ ሁለተኛው ወታደራዊ አዛዡ በእስራኤል ጥቃት መገደሉን አስታወቀም። ወታደራዊ አመራሩ የተገደለው እስራኤል ባደረሰችው የአየር ጥቃት ከሌሎች 16 ተዋጊዎች ጋር መሆኑን ሂዝቦላ ዛሬ አስታውቋል። እስራኤል ትናንት በሊባኖስ ዋና ከተማ ደቡባዊ ዳርቻዎች ላይ ባካሄደችው ጥቃት የሂዝቦላ ኤሊት ራድዋን ፎርስ በመባል የሚታወቀውን ወታደራዊ ኃይል መሪ ኢብራሂም አቂልና ሌሎች በርካታ አዛዦችን መግደሏን አስታውቃለች። ለሰላሳ ሰባት ሰዎች ምክንያት የሆነው በግንኙነት መሳሪያዎች ላይ ከደረሰው ጥቃት በኋላ ወታደራዊ አመራሮች የተገደሉበት በኢራን ይደግፋል የሚባለው ሂዝቦላ ወታደራዊ አደረጃጀቱ ላይም አዳዲስ ጥያቄዎች የተነሱበት ይገኛል። ሂዝቦላ የጋዛ ጦርነት ከጀመረበት ከጥቅምት ወር ጀምሮ እስካሁን ድረስ በእስራኤል ላይ የተካሄደ ያለውን ጦርነት መርቷል ያለውን አህመድ መሐመድ ዋቢን ሁለተኛ አዛዥ አድርጎ መሰየሙንም አስታውቋል። ሂዝቦላ መገደሉን ያረጋገጠው ኢብራሂም አቂል እንደ አውሮፓውያን አቆጣጠር በ1983 ቤይሩት በሚገኘው የዩናይትድ ስቴትስ ኤምባሲ ላይ በደረሰው የቦምብ ፍንዳታ በዩናይትድ ስቴትስ ሲፈለግ የነበረ ሰው ነው። ዩክሬን በሰው አልባ አውሮፕላኖች አማካኝነት በጦር መሳሪያ ማከማቻዎቿ ላይ ጥቃት እንዳደረሰችባት ሩሲያ ገለጸች። ዩክሬን በሰው አልባ አውሮፕላኖች በሩሲያና ና ክሪሚያ የፈጸመችውን ጥቃት ተከትሎ የጦር መሳሪያ ማከማቻ ላይ በደረሰ የሳት ቃጠሎ ፍንዳታ መከሰቱንና አውራ ጎዳናዎች መዘጋታቸውን የሩሲያ መገናኛ ብዙሀን ዘገባዎችና የአገሪቱ መከላከያ ሚኒስቴር አስታውቋል። ትላንት ሌሊት ከመቶ በላይ በሚሆኑ ሰው አልባ አውሮፕላኖች ወይም ድሮኖች ዩክሬን አድርሷለች የተባለውን ይህን ጥቃት የተፈጸመበት ቦታም ባለፈው ረቡዕ በተመሳሳይ ጥቃት ተመትቶ 13 ሰዎች ተገለውበታል ከተባለው ሌላው የጦር መሳሪያ ማከማቻ በቅርብ ርቀት የሚገኝ ነው ተብሏል። ፍንዳታውን ተከትሎ ዛሬ የሩሲያ ባለሥልጣናት 100 ኪሎ ሜትር የሚሸፍነውን ፈጣን መንገድ ዘግተው ተሳፋሪዎችን በአቅራቢያው ከሚገኝ የባቡር ጣቢያ እንዲወጡ አድርገዋል። በሌላ በኩል በደቡባዊ ምዕራብ ሩሲያ የሚገኝ የጥይት መጋዘንና የሚሳይል የጦር መሳሪያ ማከማቻ ላይ ዛሬ በደረሰ ሌላ ጥቃትም የሰዓት ቃጥሎውን ተከትሎ ፍንዳታዎች በመከሰታቸው ነዋሪዎች ከአካባቢው እንዲወጡ የተደረገ መሆኑም ተገልጿል። በማኅበራዊ ሚዲያ በወጡ የቪዲዮ ምስሎች በአካባቢው ያለመቋረጥ ፍንዳታዎች ሲሰሙና ብሩህ ብርቱካናማ ደመና ወደ ሰማይ ሲወጣ ታይቷል። የሩሲያ መከላከያ ሚኒስቴር ዛሬ ማለዳ ላይ ጦሩ በክሪሚያና በሩሲያ ግዛቶች በአንድ ሌሊት ብቻ 101 የዩክሬን ሰው አልባ አውሮፕላኖችን ተኩሶ መጣሉን አስታውቋል። በሁሉም የሩሲያ ክልል በሰው ላይ ስለደረሰው ጉዳት እስካሁን ምንም የተባለ ነገር የለም። በተያያዘ ዜና በማዕከላዊ ዩክሬን ክሪቪሪህ ከተማ ሌሊቱን በደረሰ የሩሲያ የሚሳይል ጥቃት አንድ የ12 ዓመት ወንድ ልጅና ሁለት አረጋውያን ሴቶች መሞታቸውን የአካባቢው አስተዳዳሪ ሰሪ ሊሳክ ዛሬ ቅዳሜ አስታውቀዋል። እኩለ ሌሊት ላይ ከተማ ባሸለበችበት እንደገና አስፈሪ የጥላት ጥቃት በኪሪቪ ላይ ደርሷል ሲሉ በቴሌግራም ላይ በጽሑፍ መልእክት ተናግረዋል። ተጨማሪ ሶስት ሰዎች ቆስለው ወደ ሆስፒታል መወሰዳቸውንም ተናግረዋል። በጥቃቱ የተገደሉት ሁለቱ ሴቶች የ75 ና የ79 ዓመት አዛውንት ናቸው። ይስሐክ በተጨማሪም ሁለት ህንፃዎች መውደማቸውንና ሀያ የሚሆኑት ደግሞ ጉዳ ደርሶባቸዋል ብለዋል። በየጊዜው በአየር ድብደባ የምትመታው ክሪቪሪህ በሩሲያ በተያዘው ግዛት አቅራቢያ የምትገኝ ብረት የሚመረትባት ከተማ ናት። የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ ልጅ በቀጣዩ ምርጫ እንደማይወዳደር አስታወቀም። በ2016 ፕሬዚዳንታዊ ምርጫ እወዳደራለሁ ያለው የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ ልጅ ሙዚ ካይኔሩጋባ ይህን ሀሳብ መተውንና በምትኩ አባቱ እንደሚደግፍ አስታውቋል። እንደ አውሮፓውያን አቆጣጠር ከ1980 ጀምሮ ሀገሪቱን እየመሩ የሚገኙት የ80 ዓመቱ ፕሬዝዳንት ሙሴቬኒ በአሁኑ ወቅት የመከላከያሉ መሪ ያደረጉት ልጃቸውን ሙዚ ከኔር ጋባ ቀጣይ ተተኪያቸው ያደርጉታል ተብሎ በብዙዎች ተገምቷል። ከኔር ጋባ ቀድቦ ትዊተር ይባል በነበረው የኤክስ ማኅበራዊ ድረገጽ ባሰፈረው መልእክት በ2026 በድምፅ መስጫ ወረቀት ላይ እንደማልኖር ማሳወቅ እፈልጋለሁ ሲል ተናግሯል። ሙሴቬኒ ሰባተኛ የሥልጣን ዘመን ይሹ እንደሆነ እስካሁን በግልጽ አልተናገሩም። ከፕሬዚዳንት ሙሴቬኒ በኋላ ማንም ሲቪል ዩጋንዳን አይመራም። የጸጥታ ኃይሉም አይፈቅድም። ቀጣዩ መሪ ወታደር ወይም ፖሊስ ይሆናል ሲልም ኪሩጋ አክሏል። ምርጫው ለመወዳደር ማሰቡን ቀድሞ ባስታወቀበት ወቅት የኡጋንዳ ፖለቲካ ውስጥ አዲስ ደም የሚያስፈልግበት ጊዜ መሆኑን ገልጾ ነበር። በመጨረሻም በጃፓን በጣለው ከባድ ዝናብ አንድ ሰው ሲሞት በርካቶች ጠፍተዋል። በጃፓን ሰሜናዊ ማዕከላዊ ግዛት ኖቶ በተባለ አካባቢ የጣለው ከባድ ዝናብ ባስከተለው የመሬት መንሸራተትና የጎርፍ አደጋ የአንድ ሰው ህይወት ሲያልፍ በርካቶች የጠፉበት አለመታወቁን ባለስልጣናቱ ተናግረዋል። የጎርፍ አደጋው ወንዞች እንዲሞሉ አድርጓል። ቤቶችንም በጎርፍ እንዲጥለቀለቁ ምክንያት ስለመሆኑም ተገልጿል። የሀገሪቱ ብሔራዊ ሜትሮሎጂ ኤጀንሲ አስቀድሞ በተለያዩ የጃፓን አካባቢዎች የጎርፍ አደጋ የሚያስከትሉ ከባድ ዝናቦች እንደሚኖሩ አስጠንቆ ነበር። አብዛኞቹ በጎርፍ አደጋው ጉዳት የደረሰባቸው አካባቢ ነዋሪዎችም እንደ አውሮፓውያን አቆጣጠር ጥር 1 2024 በሬክተር ስኬል 7.6 በተመዘገበውና ከ370 በላይ ሰዎች ከሞቱበት የመሬት መንቀጥቀጥ ጉዳት ለማገገም እየሞከሩ ባሉበት የደረሰ ነውም ተብሏል። መንገዶችና ሌሎች ቁልፍ መሠረተ ልማቶችን ያወደመው የመሬት መንቀጥቀጥ አሁንም አሁንም በአካባቢው ኢኮኖሚና የዕለትተዕለት ኑሮ ላይ ተጽዕኖ ማሳደሩም ተገልጿል። አድማጮቻችን፣ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ እሰናበታለሁ። መልካም ምሽት ይሁንላችሁ። ዓለም ዜናዎቹን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። መሰናዶዎቻችንን ከአጭር ሞገድ እና ከኢትዮ ሳት ቨርቹዋል ቻነል 57 በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልታደምጡ ትችላላችሁ። የምሽቱ ዋና አዘጋጅ ደረጀ ደስታ ሲሆን የማስተናግዳችሁ ቆንጅ ይታየ ነኝ። እስከ አራት ሰዓት ከእናንተ ጋር ነን። አብራችሁን አምሹ። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ሁለት የሙያ አጋሮቻቸው መገደላቸውን ተከትሎ ከፍተኛ ስጋት እንዳደረባቸው አንዳንድ የጎጃም አካባቢዎች መምህራን ተናግረዋል። መምህራኑ ለአሜሪካ ድምፅ ሲናገሩ የትምህርት ቤቶችን መከፈት በተመለከተ ከመንግስትና በአካባቢዎቹ ከሚንቀሳቀሱ የፋኖ ታጣቂዎች እየተሰሙ ያሉት ተቃራኒ መልእክቶች ግራ እንዳጋቧቸውና የደህንነት ስጋት ውስጥ እንደከ ማበረታታቸው አብራርተዋል። ስራ ቢጀምሩ ህይወታቸውን እንደሚያጡ ለደህንነታቸው ሰግተው ስራ ባይገቡ ደግሞ መንግስት ደሞዝ መክፈል እንደሚያቆም በመፍራት አጣብቂኝ ውስጥ መግባታቸውን እነዚሁ መምህራን ገልጸዋል። የአሜሪካ ድምፅ ያነጋገራቸው የአካባቢዎቹ ባለስልጣናት ትምህርት እንዳይጀመር እያደረጉ ነው በሚል የፋኖ ታጣቂዎችን ወንጅለዋል። የአማራ ፋኖ በጎጃም የውጭ ጉዳይ እና የዳያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ትምህርት መጀመር የለበትም የሚለው ልጆቹ አደጋ ላይ እንዳይወድቁ የሰጋው ህዝብ ውሳኔ ነው፣ እያስፈጸምን ያለነውም ያንን ውሳኔ ነው ብለዋል። በአሜሪካ ድምጽ የተጠናቀረው ዘገባ ቀጥሎ ይቀርባል። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ ሁለት የሁለተኛ ደረጃ ትምህርት ቤት መምህራን ረቡዕ ዕለት መስከረም ስምንት ሁለት ሺ አስራ ሰባት ዓመተ ምሕረት በታጣቂዎች ተገድለዋል ሲል የአካባቢው አስተዳደር ያስታወቀው ሐሙስ ነበር። ታጣቂዎቹ መምህራኑን የገደሉት ትምህርት ለማስጀመር እንቅስቃሴ አድርጋችኋል በማለት ነው ሲሉ የምስራቅ ጎጃም ዞን አስተዳደር እንዲሁም የስናን ወረዳ አስተዳደር ገልጸዋል። ሁለቱ መምህራን የተገደሉት በፋኖ ታጣቂዎች ከመኖሪያ ቤታቸው ከተወሰዱ በኋላ ነው ያሉት የስናን ወረዳ አስተዳዳሪ አቶ አየነው ደለለ መምህራኑ የተገደሉበትን ምክንያት ለአሜሪካ ድምፅ እንደሚከተለው ተናግረዋል። መስከረም ስምንት ሁለት ሺህ አስራ ሰባት ዓመተ ምሕረት ከምሽቱ አራት ሰዓት አካባቢ ነው ድርጊቱ የተፈጸመው በተለይ ትውልድን የሚቀርጹ መምህራን ላይ በጥይት ተደብድበው ሕይወታቸው አልፏል። አንደኛ አቶ ጌታ እንዳለ ይባላል። ሁለተኛ አቶ አትንኩት ሁነኛው ይባላሉ። ሁለቱም የረው ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን ናቸው። በቅርቡ ነው ሁለቱ ማስተርሳቸውን ወይም ሁለተኛ ደግሪያቸውን ሰርተው ትውልድ እየቀረጹ የነበረው ሲገደሉ የተገደሉበት ዋነኛ መነሻ ምክንያት ስራን ወረዳ በሁለት ሺ የአስራ ስድስት አመት የትምህርት ስርዓት ያልተካሄደበትና እንዲቀጥል ያላስቻልንበት አመት ስለነበረ ሁሉም የትምህርት ቤት ማህበረሰብ መምህራን፣ ርዕሰ መምህራን፣ ሱፐርቫይዘር እና ህዝቡን በጋራ በመሆን ትምህርትን ማስቀጠል አስፈላጊ ነው በሚል በርካታ የንቅናቄ መድረኮችን ካካሄድን በኋላ ጽንፈኛው ትምህርት ስርዓት ለምን አስጀመራችሁ እና ትምህርቱን ለማስቀጠል በዚህ ደረጃ እንቅስቃሴ ማድረጉ ተገቢነት የለውም በሚል በተለያዩ መምህራን እሰ መምህራን ማስጠንቀቂያ ሲሰጥ ቆይተው፣ እንግዲህ ከምሽቱ አራት ሰዓት አካባቢ ከሚኖሩበት ቤት ጋር ገብተው በማውጣት በግፍ ገለዋቸዋል ማለት ነው። ለዛሬ አጥቢያ ትምህርት በሁሉም ትምህርት ቤቶች ልናስጀምር ነበር ሮ በዚህ ጉዳይ ላይ ለአሜሪካ ድምጽ ምላሽ የሰጡት የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ እንደሆኑ የገለጡልን አቶ ሰሜነህ ሙላቱ በበኩላቸው በስናን ወረዳ ሙያቸው ሰጥተዋቸው መምህራን በመሆኑ በፋኖ የተገደሉ የሉም ብለዋል። በሙያቸው የተነሳ መምህራን ስለሆኑ በስናን ወረዳ የተገደለ ምንም አይነት የአማራ ተወላጅ እንደሌለ እንያዝልኝ። በአጠቃላይ ሙያውን በተመለከተ መምህር ስለሆነ የተገደለ ወይም ደግሞ የተረሸነ የማህበረሰብ ክፍል የለንም። ነጻ የምናወጣው የአማራን ህዝብ ነው። ሌላ ነጻ የምናወጣው የአማራ ህዝብ የለንም። ሙያውን ግን በመጠቀም የባንዳነት ስራ ላይ የሚሳተፉ፣ የመረጃነት ስራ ላይ የሚሳተፉ፣ ለጠላት መረጃ የሚሰጡ ሆነው ከተገኙ እርምጃ ይወሰዳል። መምህርም ሆነ ዶክተርም ሆነ የትኛውም አካል ሆነ እርምጃው በዚህ ልክ ይቀጥላል፣ በጠላት አሰላለፍ ውስጥ እስከተገኙ ድረስ። የአሜሪካ ድምፅ ስለ ግድያውም ሆነ ግድያው በማን እንደተፈጸመ ከገለልተኛ ወገን አላረጋገጠም። የየአካባቢዎቹ አስተዳደሮች የዓመቱን ትምህርት ለማስጀመር እንቅስቃሴ በሚያደርጉባቸው አካባቢዎች የሚገኙ መምህራን ስጋትም ከዚህ የግድያ ተግባር ጋር የተያያዘ መሆኑን አንዳንዶች ለአሜሪካ ድምጽ ተናግረዋል። በምስራቅ ጎጃም ዞን በነብሴ ሳር ምድር ወረዳ የመርጦ ለማርያም ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን የተናገሩትና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ በጸጥታ ምክንያት ለአንድ ዓመት ያክል ተቋርጦ የነበረው ስራቸውን ለመጀመር አጣብቂኝ ውስጥ መሆናቸውን ተናግረዋል። ከመንግስትም ከሁለቱም አካሎች በጣም ከባድ ነው እየደረሰብን ያለው። እንግዲህ መንግስትም በደሞዝ ነው እያስፈራራ ያለ፣ እነዛኛዎችም ያው በህይወት ላይ ነው እያስፈራሩ ያሉ። እንግዲህ እኛ ከየትኛውም ወገን አልነበርንም። ያለው ሂደት ከባድ ነው ያለው እንቅስቃሴ ማለት ነው። እሱ ፋኖች ያሉበትን ቦታ ላይ ሄዳችሁ ታስተምራላችሁ እየተባለ ነው። ያንን ካላደረጋችሁ ደግሞ ደሞዝ ይቋረጣል ነው። ደሞዝ ከዚህ ቀደም ነሐሴን ደሞዝ ራሱ ሆነ የከፈለ እነዛኞችም ያው እርምጃ እንወስዳለን ነው እርምጃም እየወሰዱ ነው። በእርግጥ ስቤት ምናምን እየተቆሱ እያባረሩ ብዙ ነገር እንትን አለ። ይኸው እስካሁን አሁን እኛ በስጋት ነው እየኖርናለ። ከዚህ ቀደም ወይ ይሄ የስራ መስክ ነው ብለን ያስቀመጥነው ነገር የለንም። ያንን ባለማድረጋችን ደግሞ ምን እንሆን እንደሆን እያልን በጣም ከፍተኛ የሆነ ጭንቀት ነው እየፈጠረብን ያለ። ምንድን ነው መተዳደሪያችን የሚለው ነገር ራሱ እያነጋገረን ያለ። በምዕራብ ጎጃም ዞን ጅጋ ከተማ አስተዳደሩ ውስጥ በሚገኘው የጅጋ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን የገለጹልንና በተመሳሳይ ምክንያት ስማቸውን በምስጢር እንድንይዝ የጠየቁን ሌላው አስተያየት ሰጪ ደግሞ በአካባቢው ሰላም ካልተፈጠረ ትምህርት መጀመር አስቸጋሪ መሆኑን ነው የሚያምኑት። ይጀምራል ተብሎ ስብሰባ ሰብስበው ነበር። ግን ስብሰባ ተገባን በኋላ ተኩስ ተተኮሰብን። ትምህርት ለመጀመር እኔ እንደ ግለሰብ ቃደኛ የለውም፣ ምክንያቱም ከትምህርት በፊት ሰላም ነው የሚቀድመው። ደሞዝ ሁን እየተከፈለን ነው። ሰዓት በሰዓት መጣችሁ ታልፈረማችሁ ግን እንቆርጣለን እያሉ ነው። ዋስትና ውሰዱልን ስንል ዋስትናውን የሚወስድ አካል የለም። ታስተምራላችሁ ታስተምራላችሁ ነው። በመምህራኑ በተነሳው የደህንነት ስጋት ላይ አስተያየታቸውን የጠየቅናቸው የጃቢጠና ወረዳ አስተዳዳሪ አቶ የቻለ አረጋም ተከታዩም ብለዋል የትምህርት ስራ እና የመማር ማስተማር ስራ በጠቅላላው ከየትኛውም የፖለቲካ ፓርቲና በፖለቲካ ውስጥ ካሉ ግለሰቦች የጸዳ እና የነጻ መሆን አለበት። አሁን አሁን እነሱ ጋር ጭምር ይሄ እየተጠናከረ የመጣው መምህሩ መምህር ሆኖ ብቻ መስራት አለበት፣ ልክ እንደ ጤና ባለሙያው። ዛሬ እኛን አካባቢ ወስደን ከተመለከትን በወረዳችን አስራ አንድ የሚሆኑ ጤና ጣቢያዎች አሉ። ወደ ሰላሳ ዘጠኝ አካባቢ ሰላሳ አርባ አካባቢ የሚሆኑ የጤና ኬላዎች አሉ። እነዚህ ሁሉም ሳንክሽናል ናቸው፣ ስራ ላይ ናቸው ያሉት። ለምንድን ነው በዚህ መንገድ እነሱ ስራ ላይ ያሉት? ከተባለ ሙያቸውን ብቻ አከሮ ስለሚሰሩ የጤና ባለሙያ ብቻ ሆኖ ስለሚሰሩ ፖለቲከኞች ስላልሆኑ የትኛውንም የፖለቲካ ፓርቲ የሚቃወሙ የሚደግፉን ባለመሆናቸው ነው፣ በስራ በስራ አካባቢያቸው ማለት ስለዚህ መምህራን ሚ ሆነው መገኘት ያለባቸው መምህር ብቻ ሆነው መገኘት አለባቸው። ሲያሰምሩ የሚያሰቡ ትውልድ ነው። ትናንት ስትደግፉን የነበራችሁ ሰዎች ዛሬ ለምን ትምህርት ትጀምራላችሁ? ትምህርት ስትጀምሩ የኛን ትግል እንደ ማስቆም ነው እንደማኮላሸት ነው። በሚል በእነሱም በኩል ትምህርት እንዳይጀመር ጫና እንደሚደረግባቸው እንሰማለን። መስማት ብቻ ሳይሆን በጥሩ በዚህ ሳምንት ውስጥ እኛ የትምህርት እርሳና መምህራንና ሱፐርቫይዘርም ጭምር በታጠቁ ወገኖች ተታፍኑ ተይዘው አሁን ያ ወደ አራት የሚደርሱ ማለት ነው። ስለዚህ በዚህ መንገድ በታጠቁ ወገኖች በኩል ጫና እየደረሰባቸው እንደሆነ እንገነዘባለን። በመንግስት በኩል ያለ ደሞዙን በተመለከተ እስካሁን የተወሰነ ነገር የለውም። ትምህርት እንዳይጀመር ሆኖ ከተገኘ የመምህራን ደሞዝ ምን ይሆናል የሚለው በእኛም በኩል የተወሰኑ ነገር ስለሌለ ዛሬ ላይ ሆኜ እንዲህ ይሆናል የሚል ሀሳብ ለመስጠት ይቸገራል። ባለፈው ዓመት በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የቀጠለው ግጭት ዘንድሮም በመቶ ሺዎች የሚቆጠሩ ተማሪዎች በትምህርት ገበታቸው እንዳይገኙ እያደረገ መሆኑ ተገልጿል። በምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ዓመት በዞኑ ሙሉ ለሙሉ ተቋርጦ የነበረውን የመማር ማስተማር ሂደት ዘንድሮ ለማስጀመር አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል። እንግዲህ በዚህ ዓመት በሁሉም የክፍል ደረጃዎች ከሰባት መቶ አስር ሺህ በላይ ተማሪዎችን ነው ለማስተማር አቅደን እየተንቀሳቀስን ያለ ነው። በአሁኑ ሰዓት በአንደኛ ደረጃ ከሰላሳ ሁለት ሺህ በላይ ተማሪዎች ተመዝግበዋል። በሁለተኛ ደረጃ አስራ አንድ ሺህ በላይ ተማሪዎች ተመዝግበው የመማር ማስተማር ስራቸውን እያከናወኑ ነው ያሉ ማለት ነው። ስለዚህ ባለፈው ዓመት ወቅት በዚህ በተመሳሳይ ወቅት ጋር ተናነጣጠ ነው። ባለፈው ዓመት ምንም አይነት የትምህርት እንቅስቃሴ ያልነበረበት ነው። በዚህ ዓመት ደግሞ የተገኘውን አንጻራዊ ሰላም ተጠቅመን የመማር ማስተማር ስራ ለማስጀመር ሰፊ ርብርብ እየተደረገ ነው ማለት ነው። ምንም መዞናችን ያሉ አስራ አንድ ወረዳዎች ላይ የመማር ማስተማር ስራ ተጀምረዋል። ማለት አጠቃላይ ከአንደኛ እስከ ለስራ ሁ ሁለተኛ ክፍል ከአርባ ሁለት ሺ በላይ ተማሪዎች የመማር ማስተማር ስራ ጀምረዋል። ማለት ታጠቁ ሀይሎች የመማር ማስተማር ስራ እንዳይጀምር የሚያደርጉት እንቅስቃሴ ነው። ምህራንን ያስራሉ፣ መምህራንን ደሞዝ ይቀጣሉ፣ ገንዘብ ይቀጣሉ። ወደ ትምህርት ወደ ትምህርት ቤት ሄደው ስራቸውን እንዳይሰሩ ነጻ እንቅስቃሴ እንዳያደርጉ የተለያየ ዛቻና ግርግር ያለ ሁለተኛ በእነዚህ ሀይሎችን ጀምር ከሁለት መቶ ስልሳ አራት በላይ ትምህርት ቤቶች ካምፕ አድርገው በመያዛቸው ምክንያት ትምህርት ቤቶቹ እስካሁን ያልተለቀቁ ናቸው ማለት ነው። ስለሆነም የታጠቁ ኃይሎች በመማር ማስተማሩ ስራ ላይ ያሳድሩት ያለው ተጽዕኖ በችግር ደረጃ ነው እየገመገም ነው ያለ የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ እንደሆኑ የገለጹልን አቶ ስሜነ ሙላቱ ለአሜሪካ ድምጽ በሰጡት ምላሽ ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበት ብሎ የወሰነውን ነው እያስፈጸምን ያለነው ሲሉ ተናግረዋል። በጦርነት ውስጥ ነው ያለ ነው፣ ውጊያዎች ውስጥ ነው ያለ ነው ማህበረሰባችን። እያስተዳደርን ነው ማህበረሰባችን፣ በዚህ ሰዓት ደግሞ ትምህርት እንዲኖር አይፈልግም። የራሱም ውሳኔ ስለሆነ፣ ምክንያቱም በየቀኑ ጦርነቶች ስላሉ በከባድ መሳሪያዎች ተቋማትንና ጤና ጣቢያን ሳይቀር ትምህርት ቤቶችን ሳይቀር እየመታ ስለሆነ በዚህ መሀል ለእነዚህ ሕጻናት ዋስትና ስለሌለ እና ካምፖችን ስለሚደበድም ልጆቻቸው አደጋ ላይ እንዳያወድቁ ትምህርት መጀመር የለበትም የሚል የሕዝብ ውሳኔ አለ። ያን የሕዝብ ውሳኔ ደግሞ እንግዲህ አማራ ፋኖ ያስተገብራል። በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ኮሬ ቀበሌ የኮሬ አንደኛ ደረጃ ትምህርት ቤት መምህር መሆናቸውን የገለጹልንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ መምህር በበኩላቸው በግራ መጋባት ውስጥ መሆናቸውን ገልጸዋል። የትምህርት ቤቶችን መከፈት በተመለከተ ከመንግስትና በአካባቢዎቹ ከሚንቀሳቀሱ የፋኖ ታጣቂዎች እየተሰሙ ያሉ ተቃራኒ መልእክቶች የደህንነት ስጋት ውስጥ እንደከተቷቸውም አብራርተዋል። ስለዚህ አሁንም እኛ የሰው ልጅ ሰብስበና ቤት ተማሪ ቢሞት እኛም ከህብረተሰብ መውጫ ያለን በቃ እና መጀመሪያ ለማስተማር ትምህርት ለማስተማር እኛ ዝግጁ ነን። በቃ ትምህርትን ከመንግስት ድርግ ሰን ታወረድ ተወርክ ታወረለ በሰሜን ጎጃም ዞን የጎንጂ ቆለላ ወረዳ አስተዳዳሪ አቶ ጌታቸው ደገፋው በስራ ገበታው ላይ ያልተገኘ መምህር እርምጃ ይወሰድበታል ብለዋል። ተማርተማሪ መማር አለበት። ትግል ሌላ ነው፣ ተቋም ሌላ ነው። ብዙ አገልግሎት ማግኘት አለበት የሚል አቋም ያላቸው ታጠቋይኖች አሉ። በሌላ አነጋገር ደግሞ ይህ ነገር እንዳይሰክም ስራም የግል ስራም ጭምር ያላቸው መምህራኖች ሳይቀር ደግሞ ኖ ትክክል አይደለም፣ ትምህርት መጀመር የለበትም ዋስትና የለንም ምናምን ብለው ነገርም ጭምር ከዚህም ከዚያም የሚያመላሉት ትምህርት ንትሞች አሉ። ይግቡ፣ መምህራን ይግቡ፣ እቅዳቸውን የከልሱ ትምህርት ቤቶችን የያዙ ተቀላይ ያለውን ቅድመ ዝግጅት ስራ ይስሩ። ተማሪም ጭምር አይማራል፣ ግን የጋራ እናድርገው ወጥ የሆነ ነገር። ነገር ግን ይሄማ የመቻቸው መምህራኖች አሉ እንደተባ ቁጭ ብሎ አመት ከምናምን ደመወዝ በነፃ የተከፈለው ይህ ሰው ደግሞ የግል ሱቁን የግል ድርጅት የከፈታለ ይሄ የግል ድርጅት የከፈቱ መምህራኖች ናቸው በነገራችን ላይ ይህንን ነገር በጣም ወዲ ወዲሱ በነገራችን ላይ እንደ ወረዳ የፈተነን ምንድን ነው ሰባት ስምንት የሚደርሱ የትምህርት አመራሮች አብረው ታጣቂ ቡድኑ ጋር የተቀላቀሏል ስለዚህ እንደ መንግስት ያለን አቋም ምንድን ነው በየትምህርት ቤቱ ያሉ መምህራን ሄደው እቅዳቸውን ትምህርት ቤቶችን ትማለት አለባቸው ትምህርት መጀመር አለበት አይ ትምህርት ካልተጀመረ ግን ምን ምንም ይሁን ሳይ እያልሰረ ደግሞ ዘንከፍ ቁርጥ ያለው እንትን ማለት ነው ይህንን ተነጋግረናል ዶላር ሰምሮች ጋር አብዛኞቹን ጭምር ይህንን ብሬክ አድርገው የአገር ሽማግሌዎችን የሃይማኖት አባቶችን ይዘው ጭምር ጫካ ካሉ ወንድሞቻችን ከተወያዩ አሉ አቦታቸው የገቡ ሰምራሞች እኮ አሉ፣ አቦታቸው የገቡ መምህራን አሉ እኮ የዚህ መሀል ላይ ሆኖ ወደ ወዲ ይሄ ነገር እንዳይበርድ ህዝቡም ወደ ሰላሙ እንዳይመለስ የሚፈልጉ አካላት ናቸው እንደዚህ ያደረጉት። ብሮ እንደ መንግስት ያለን አቋም ምንድን ነው? ያልሰራ ምንም ምንም ብሎ ወደ ስራ ገበታው ያልተመለሰ ማንኛውም እርሱ የደሞዛን ከፍ ላይ ንግል ጽኑ አቋም ነው ያለን ማለት ነው። የዞኑና የክልሉ ባለስልጣናት የአስተዳዳሪውን አስተያየት ይጋሩ እንደሆነ የአሜሪካ ድምጽ ማረጋገጥ አልቻለም። ጌታ እንዳለ አንማውና አትንኩት ሁነኛው በተባሉ መምህራን ላይ ከትላንት በስቲያ መስከረም 8 2017 ዓ.ም ተፈጸመ ያለውን ግድያ አስመልክቶ መግለጫ የወጣውን የምስራቅ ጎጃም ዞን አስተዳደር ድርጊቱ እንደባለፈው ዓመት ሁሉ ህጻናት ወደ ትምህርት ገበታቸው እንዳይመለሱ ለማድረግ እና የትውልድ ክፍተት እንዲፈጸም ታልሞ የተሰራ ነው ሲል ወንጅሏል። በአንዳንድ መምህራን በተገለጸው ስጋት ዙሪያ አስተያየታቸውን ለመጠየቅ የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻለም። በሀገር አቀፍ ደረጃ ከሶስት እስከ አራት ሚሊዮን የሚቆጠሩ ህጻናት በተለያዩ ምክንያቶች ከትምህርት ገበታ ውጪ እንደሆኑ እንደሚገመት የትምህርት ሚኒስቴር በጥር ወር 2016 ዓ.ም ይፋ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን በሐምሌ ወር 2016 ይፋ ባደረገው ዓመታዊ ሪፖርት ጠቅሷል። የቅዳሜ ምሽት መሰናዷችን ይቀጥላል። አብራችሁን ቆዩ። አሁን ቆይታ ከዶክተር ተዋበች ቢሻው ጋር ለበርካታ ዓመታት ካገለገሉባቸው የተባበሩት መንግስታት ተቋማት በጡረታ ቢገለሉም እድሜ ልካቸውን ካገለገሉበት የህብረተሰብ ጤና አጠባበቅ ሙያ ጋር ለተዛመደ የበጎ አድራጎት ስራ ሙሉ ጊዜያቸውን መስጠትን ነው የመረጡት። ሴት የጤና መኮንን መሆን አትችልም ቢባሉ ስልጠናውን ስጡኝና መሆን እንደምችል ላሳያችሁ ብለው ገና ለጋ ወጣት ሳሉ አመት ሙሉ የተሟገቱበትን ዘመን መለስ ብለው በጨዋታ ለዛ የሚያስታውሱት እንግዳችን ዶክተር ተዋበች ቢሻው ናቸው። በሀገር ውስጥ በዓለም አቀፍ ተቋማትም የበርካታ አመታት የስራ አመራር ተሞክሮ ያካበቱ ጉምቱ የጤና ጥበቃ አጠባበቅ ባለሙያና ተሟጋቿ በራዲዮ መጽሔት ለአዲስ አመት ወግ አብረውን አምሽተዋል። ምን የበረታ ስቃይና እንግልት የኑሮ ውጣ ውረድና መልከ ብዙ ፈተናዎች እንዳሸን የፈሉበት የማያቋርጥ የሚመስለው ሰው ሰራሽ ስቃይ ማብቂያ የራቀ ቢመስል ጨለማው ገፉ ጎህ መቅደዱ ዶፉም ማባራቱ እርግጥ ሩቅ የሚመስለው አዲሱ ቀን የሚሻል ቀን እንደሚመጣ ሰው በመሆናችን ብቻ ከውስጣችን ያለ የሚመስለው ያ የተስፋ ብርሃን መፈንጠቁ አይቀርምና በሰው ልጅ ልቦና አድሮ አቆጥቁጦ ያ ነገን እንድንናፍቅ የሚያደርግ ምትሃት ለአዲሱ ዓመት ቅርብ ይመስላል። የእድሜ ልክ የሕዝብ ጤና ጥበቃ ባለሙያ በጡረታ ዕድሜያቸውም ያለመታከት ለህብረተሰብ ጤናና ሁለንተናዊ ደህንነት የሚሟገቱ የእሳቸውን ከአምስት አስርት ዓመታት የረዘመ የሙያ ዘመን ከዛሬው የተራቀቀ የቴክኖሎጂ ጊዜ ጋር እያነጻጸሩ የዛሬ ወጣቶች ቴክኖሎጂን ለህብረተሰብ በሚበጅ መንገድ እንዲጠቀምበት ይመክራሉ። ከዶክተር ተዋበች ጋር ረዘም ያለ ቆይታ ነው ያደረግ ነው። ተከታተሉ። ዶክተር ተዋበች ስለ ጊዜው እጅጉን እናመሰግናለን። እንኳን ለ2017 ዓመተ ምሕረት አደረሰው። በጣም አመሰግናለሁኝ ፕሮግራማችሁ ላይ ስላቀረባችሁኝ የመልካም አዲስ አመት ምኞቴን ለእናንተም ለቪኦኤ አድማጮች በሞላና ኢትዮጵያ ውስጥ ላሉ ከኢትዮጵያም ውጭ ላሉ ኢትዮጵያውያንና ኢትዮጵያውያት እንኳን አደረሳችሁ ብዬ ደስታዬን መግለጽ እፈልጋለሁ። መጪው ዘመን ደግሞ ስኬት የተሞላበት ጤና፣ ሰላም፣ ደስታ የሰፈነበት ጊዜ እንዲሆንልን ምኞቴንም ለመግለጽ እፈልጋለሁኝ። ዶክተር ተዋበች እስኪ ይህን ጊዜ የአዲስ ዓመቱን መልካም ምኞት ዛሬ ያሉትን ብርቱና ፈታኝ ሁኔታዎች፣ ለሰው ልጅ ጤና አደገኛ የሆኑ ሁኔታዎች እሱ ካሳለፉት እድሜ ልክ ካገለገሉበት በሕብረተሰብ ጤና አጠባበቅ ስራ ያካበቱት ልምድ አንጻር ሰላምና ጤናን በአዲስ ዓመት ተስፋ ከማሳደር አስፈላጊነት ጋር አዛምደው ቢያነሱልን። የምናውቀው ሁላችንም በሀገራችንም በዓለማችንም ሰላም በጣም ወሳኝ ጉዳይነቱ ከመቼውም የበለጠ እየታወቀ ነው። ሰላም ሲባል ደግሞ ለጤናም ቀጥተኛ አስተዋጽኦ አለው። ጤናን ያነሳሁት ለምንድን ነው? እኔ የጤና አጠባበቅ ባለሙያ ነኝ እና በዚህ ሙያ በጣም ረዥም ጊዜ አገልግያለሁ። እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ስልሳ ዘጠኝ ጀምሮ እስካሁን ድረስ በቅርቡ ሀምሳ አምስተኛ የአገልግሎት አመታችንን አክብረን ነበር፣ አንድ ጋር ሆነን ጤና ለሁሉም ወሳኝ ነው። ጤና ሲባል አለመታመም ብቻ ሳይሆን ደግሞ በማህበራዊ፣ በስነ ልቦና በተለያዩ ጉዳዮች ጤናማ መሆን ያስፈልጋል እና ጤና እንደዚህ በጠባቡ የበሽታ መኖር እና ለመኖር አይደለም ውሳኔው እና እኔም የምወደው ፕሮፌሽኔ ነው። ከገጠሪቱ ኢትዮጵያ በንጋ ጀምሮ በተለያዩ ጊዜዎች በጤና ጥበቃ ዋናው መስሪያ ቤት የክትባት ፕሮግራም የእናቶችና ጤና አገልግሎት በሀገር ውስጥ እንዲስፋፋ እንደዚሁም ደግሞ የጤና አጠባበቅ ትምህርትና የሰው ኃይል ማሰልጠኛ መምሪያ ኃላፊም ሆኜ የተለያዩ ኃላፊነቶችን በመያዝ አገልግያለሁ። በሙያዬ ከባለሙያዎች ጓደኞች ጋራ በመሆን ለሀገርም ለራሴም ለትውልድም የሚተርፍ የተቻለንን ያህል አስተዋጽኦ አድርገናል እና ስለዚህም ነው ይሄ በዓላችን የጤና ይሆንልን የሰላም ይሆንልን ብለን የምናከብረው ሀምሳ አምስተኛ ዓመት አብረን ሆነን አክብረናል ብለው ነበረ በጤና አጠባበቅ ባለሙያዎች ማህበር ነው። ሙያ አጋሮችን ነው ማንን ነው በዛ ውስጥ የገለጹት። ጎንደር ኮሌጅ የገባ ነው በአስራ ዘጠኝ ስልሳ አምስት ጊዜውም እየረዘመ ስለሄዳል። አንዳንዱ ነገር ይዘ- እና በስልሳ አምስት ፐብሊክ ሄልዝ ኮሌጅ ገባን። በስልሳ ዘጠኝ ተመረቅን ተመረቅን የጤና መኮንን ባለሙያዎች የነበርን እኛ ሁላችን ተሰብስበን እስከ ዛሬ ምን ሠራን፣ ምን ችግር አጋጠመ፣ ምን ከሌሎች የጤና አጠባበቅ ማህበራት ጋር ሆነን እና የተለያዩ ድርጅቶችም እንዲሳተፉ ጋብዘን ውይይት አድርገን ነበረ። በውጭ ሀገርም እንደዚሁ ባለም አቀፍ ተቋማት ውስጥ በከፍተኛ የአመራር ደረጃም አገልግለዋል። ዶክተር ተዋበች እስቲ ገለጽ ቢያደረጉልን። እውነት ነው። በዛም እንደዚሁ አገልግያለሁኝ። መጀመሪያ ከጤና ጥበቃ የተለያዩ ኃላፊነቶች ጋር ካገለገልኩ በኋላ ዩኒሴፍ ዩናይትድ ኔሽንስ ቺልድረንስ ፋንድ አገር ውስጥ ለስድስት አመት ከሠራው በኋላ የጤናውን ጉዳይ በመምራት ህንድ አገር ሄጄ የጤና ጉዳይ ኃላፊ በመሆን ለአምስት አመት ያህል አገልግ ያለሁ እዛ በኋላ ወደ አፍሪካ ልምጣ አልኩኝ። እንግዲህ ህንድ ካገለገልኩ በኋላ መጀመሪያ የመጣሁት ናሚቢያ አገር ነበር። የዩኒሴፍን የጤና ፕሮግራም በመምራት አምስት አመት ያህል ሰራው፣ ቦትስዋና የሚባል ሀገር ደግሞ ሄድኩኝ። ኤች አይ ቪ ኤድስ በጣም በጣም በተለይ በደቡብ አፍሪካ እና በዛ ሪጅን በጣም ከፍቶና አይሎ የነበረበት ጊዜ ነበር። አገን በዩኒሴፍ ፕሮግራም ኃላፊ በመሆን የጤና ፕሮግራም ኃላፊ በመሆን እና ደግሞ የዩኒሴፍ የአገሩ ምክትል ተጠሪም በመሆን እዛም እንደዚሁ ኤች አይቪ ኤድስ እንዴት ለመግታት ይቻላል የሚል ትልቅ ስራ የተሰራበት ጊዜ ነው። እዛ ስድስት ዓመት ከሰራው በኋላ ጡረታ ወጣሁኝና አሁን እንግዲህ ወደ አገር ተመለስኩኝ። ሰርክሉን ለመሙላት በዛ በዛ ውስጥ ነው እድሜን የፈጀሁት እና አሁንም በተለያየ በና ጤና አጠባበቅ ባለሙያዎች ማህበር አሁንም እዛ ውስጥ በመማክርት ጉባኤ ውስጥ እሳተፋለሁ። ሌላው ደግሞ አንድ የኢንተርናሽናል ኢንስቲትዩት ኦፍ ፕራይመሪ ሄልስ ኬር የሚባል አለ ቲንክ ታንክ ግሩፕ አለው። ያንን ቲንክታንክ ግሩፕ በመምራት እሳተፋለሁ። እንደዚሁም ደግሞ ቮለንቲር አድርገን የተወሰን ፕሮፌሽናል ስንጠራራ እና አንዳንድ ችግር ሲመጣ ሳይንቲፊክ የሆነ ጽሁፍ ከልምዳችንም፣ ከሊትሬቸርም አገሮቹ ከሄዱበት ሂደትም አይተን ለሚመለከታቸው ኃላፊዎች እናቀርባለን። በኮቪድ ጊዜ ያንን አድርገናል። በተለይ ደግሞ የዚህ የዳያስፖራው ግሩፕ የኢትዮጵያ ዳያስፖራ ፕሮፌሽናልስ አገር ውስጥ ካሉ ፕሮፌሽናልስ ጋር አብረው ቲም አፕ አድርገው እየተገናኙ እየተመካከሩ እንዲሰሩ ለማድረግ ብዙ ጥረት ተደርጓል። ብዙ አስተዋጽኦም ተደርጓል። የጤና ጥበቃ ሚኒስቴር፣ ሌሎች የመንግስት መስሪያ ቤቶች በሞላ በተሳተፉበት ያ እውቀት ነው አሁን የሚያስፈልገው፣ ያንን ማኔጅ ለማድረግ እና ያ እውቀት ሌላ ሶርስ ጋር ካለና እዛ ደግሞ ኢትዮጵያ ሊረዱ የሚችሉ ፕሮፌሽናልስ ካሉ ከእነሱ ጋራ በመሆን ለመስራት ተችሏል። እነዚህን ነገሮች ነው። አረዘምኩ መሰለኝ። እነዚህ ነገሮች ነው እየሰራን የቆየ ነው። በዚህ በእውቀት ትግግር ላይ ደግሞ ከጤናው ሴክተሩ በኋላ ጡረታ ወጥቼ ኢትዮጵያ ከተመለስኩ በኋላ ያየሁት ምን ነበረ የጤና አጠባበቅ መምሪያ ኃላፊ ሆኜ በነበረበት ጊዜ ብዙ ፕሮፌሽናልስ ወደ ውጭ ይወጡ ነበረ። ብዙዎቹ ደግሞ በዚያን ጊዜ አይመለሱም። ኦኬ። እዚህ ባሉበት ግን እውቀታቸውን አሻሽለዋል፣ ራሳቸውን አሻሽለዋል፣ ልምድ ብዙ ቀስመዋል እና አንቱ የተባሉ በመብራት የሚፈለጉ ፕሮፌሽናልስ አሉ በየሀገሩ እነኝህን እንዴት አድርገን ነው ሲስተማቲካሊ ሰስቴይነብል በሆነ መልክ ሀገር ውስጥ ካሉት ፕሮፌሽናልስ እና ኢንስቲቱሽንስ ጋር ተቀናጅተው በመስራት እውቀትን በመለዋወጥ የጤና አገልግሎት እና የሀገርን ካፓሲቲ በጤናው ብቻ ሳይሆን በሌላውም ሴክተር ያለውን ካፓሲቲ ቢልድ ማድረግ የሚቻለው በሚል ያንን ነው ይዤ የተነሳሁት ጡረታ ስወጣ አባይድ ይባላል ድርጅቱ አላያንስ ፎር ብሬን ጌን ኤንድ ኢኖቬቲቭ ዴቨሎፕመንት ነው የሚለው። ኢትዮጵያ ደግሞ በጣም በርካታ ሀይሊ ኳሊፋይድ እና ኤክስፒሪየንስድ የሆኑ ፕሮፌሽናልስ አሏት በያገሩ የዚህን ሀገር ታውቁታላችሁ እና ይህንን ይህንን የማይገኝ ሪሶርስ ይዛ ኢትዮጵያ በባለሙያዎች እጥረት ሰፈር ማድረግ የለባት ሀገር ውስጥ ያሉ ባለሙያዎች አሉ ውጭ ካሉት እና የተለያየ ልምድ ከቀሰሙት ጋራ እንዴት አድርገን ነው ስርዓት ባለው መልክ ቱዌ የሆነ ዲያስፖራውም እውቀትና ስኬት ጌን የሚያደርግበት ሀገር ውስጥ ያለው ባለሙያ እና ተቋም ከዚህ ከውጭ ካለው ፕሮፌሽናል ጌን የሚያደርግበት የሚለው እዛ ላይ ነው። አሁንም እየሰራ ያለው በቱታውዘንድ ሲክስ ነው ሪታየር ያረኩት። ከዛን ጊዜ ጀምሮ አሁንም ከአባይድ ጋር ነኝ። ሌላውንም የጤና ጉዳይ እየሰራው ቢሆንም እና ሌሎች ሀገሮች ሁላችንም እናውቃለን። በጣም እድገታቸውን ያፋጠኑት በተለያየ ጊዜ ከሀገር ውጭ የሄዱ ዜጎች በየቦታው የቀሰሙትን እውቀት ለሀገራቸው እንዲያካፍሉ እድል እያመቻቹ ነው። አሁን ቴክኖሎጂው ተስፋፍቷል እና ብዙ ነገር ማድረግ ይቻላል። ብዙዎቹን በዚህ አጋጣሚ በዚህ ድርጅት አማካይነት ያገኘዋቸው ውጭ ያሉ የተማሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ሕዝባቸውን ለማገልገል ከማንም የበለጠ ፍላጎት እና ዝግጁነት አላቸው። ሀገር ውስጥ ያለውን ሁኔታ አመቻችቶ የሚያስፈልገው ፖሊሲና አደረጃጀት ኖሮ ይህንን የእውቀት ክምችት ታፕ ማድረግ ቢቻል እዚህ ያሉትን ፕሮፌሽናልስ የሚሰጡ ብቻ ሳይሆን እነሱም እዛ ሄደው እያዩ ተምረው እየተቀበሉ በሁለቱም በኩል ኢንሪችመንት ሊኖር ይችላል። እዚህ ላይ ነው አሁን ሙግት ያለው። በፖሊሲ ተደግፎ በተግባር በስርዓት በስልክ ኮንቲኒቲ ባለው መልክ እንዲሰራ የሚደረግበት መንገድ ቢኖር ጥሩ ነው። በዚህ ሁሉ ውስጥ ደግሞ ዋናው ተዋናይ የሚሆኑት እነኚህ እውቀታቸውን ያካበቱ፣ ልምድ ያካበቱ ባንድ በኩል ሆነው ወጣቶች ደግሞ አሉ ያንን ለመተካት በመስመር ላይ ያሉት የነዚህ ደግሞ ጥምረት ጥንካሬውን ይበልጥ ያደርገዋል። አዌርነሱን ይበልጥ ያደርገዋል። ውጤቱን ሶስት አራት ጊዜ እጥፍ ያደርገዋል። ወጣቶቻችን አሁን ቴክኖሎጂው ጋራ በጣም የቅርብ ግንኙነት አላቸው። እኛ ከነበርንበት ምንም የሚወዳደር ነገር የለውም። ሌላ አለም ነው እና እነኚህ ወጣቶች ወደሚፈለገው ፍሬያማነት እንዲደርሱ ይሄ ቴክኖሎጂውን በአግባቡ እንዴት አድርገን ነው ለሕዝብ በሚጠቅም መልክ ማድረግ የምንችለው የሚለውን ማየት አለብን። የመጨረሻ ጥያቄ በጠይቅ ዶክተር ተዋበች ጤና አጠባበቅ ስራ ውስጥ በጣም ረጅም ጊዜ እንደሰራ እና የሰዎችን ህይወት መቀየር ትልቁ አላማ ያደረገ ሰው ስራ ነው እየሰሩ ያሉት እና በሁለት ሺህ ስድስት ጥረት አውጥች ያሉ ዛሬ እየሰሩ ነው። ምናልባትም ጠንካራ እንዲሆኑ አሁንም በዛ ጠንካራ ሁኔታ ውስጥ እንዲቆዩም ረድቶት ሊሆን ይችላል። ምናልባትም ደግሞ ሰው ለመርዳት አንዴ ከተነሱ በኋላ መመለስ የለምና ይሄ ለሌሎችም ምሳሌ ይሆናል። ከራስ ላለፈ ነገር መቆም እንደ እርሶ እድሜ ልኩም በዛ አይነት ስራ ውስጥ ያለ የትኛውም ሙያ ውስጥ ያለ የዛሬ ወጣት ቅድም ያነሷቸውንም ሊጨምር ይችላል። አምስት ስድስት አስርታት የተጓዙበትን እድሜ ነው የምናየው እና እንደ አንድ ወጣት ያን መንገድም እንዲያይ በጣም ለእኔ ለእኔ ለራሳችን የምንልበት ዓለምም ነው እና በአንድ በኩል ብዙ ጥሩ ስራ የሚሰሩ ሰዎች ወጣቶች ይጨምራሉ። ግን በጠቅላላ የያዝንባሌ ባለ ከራስ ላለፈ ነገር መኖር ፈቅዶ ያንን መንገድ ማድረግ ኬት ይመጣል? እንዴትስ ነው ያንን ማጎልበት የሚቻለው? እንደ አጭር መንገድ ካለው ወይ አጭር መንገድ በረጅሙም ያደቅማል። ዩ ነው ኮንቲኒቲ ያስፈልጋል። አንድ ነገር ተጀምሮ በዛ ላይ ቢልድ የሚደረግ አሁን የኢትዮጵያዊ ሴት የኢትዮጵያዊ ቫሊዩ እንደዚህ የሚባሉ ነገሮች አሉ ወደ ላይ ከፍ አድርገን ስናየው እንግዲህ ከስር ጀምሮ ከተለያዩ ማህበረሰብ የተውጣጣ ነው እና ይህን ማድረግ የሚያስከብር እኛ ብሎ የተነሳ አካሄድን ይዞ መቀጠል አሁን ኢትዮጵያዊ ሳይንቲስት ብለን ብንል ያ ኢትዮጵያዊ ሳይንቲስት ሳይንስ ዓለም አቀፋዊ ነው ግን በአገር ውስጥ ባለው ሁኔታና ችግር ላይ ችግሩን መፍታት የህይወትን አባጣ ጎርባጣ ለማስተካከል መሞከር እና ይሄ ከላይ ጀምሮ ያለን መሆን ያለበት ነው። መንግስት በየተቋሙ ከላይ ከአመራሩ ጀምሮ መከባበር ደግሞ የሀገር ሽማግሌዎች አዋቂዎች፣ በየዘርፉ ያሉ ባለሙያዎችን ልምዳቸውን አክብሮ ቦታ ሰጥቶ ኢንስቲትዩሽናል ሜሞሪ ብቻ ሳይሆን እኮ የሞራል አውቶሪቲ ያስፈልጋል። አሁን ባለፈው ትዝ ይለኛል አንድ መጽሐፍ ሳነብን ለአፍሪካ ኔልሰን ማንዴላ ነበሩ አሉ ነበሩ። አሁን እንደዛ አይነት በየሶሳይቲው መውጣት አለበት እና ያንን ደግሞ እንዲወጣ የሚያግዝ ዋናው በዩኤን ውስጥ ብዙ አመት ስለሰራው የአንድ ሀገር መንግስት ዲዩቲ ቤረር ነው ምክንያቱም ሄዶ ፈርሟል ይሄን ሀገር ፕሬዘንት ያደርጋለሁ ብሏል በዛው አገር ውስጥ የሚሆኑት ነገሮች ሰብአዊ መብትን የሚጠብቁ በእውቀት የሚያሳድጉ ድህነትን የሚያጠፉ በጤንነት በትምህርት ልጆች ታንጸው እንዲያድጉ ይሄ ይሄ ድንጋጌዎች አሉ። ያ መንግስት የዚህ ኃላፊነት አለበት። መንግስት ይሄ ኃላፊነት አለበት ሲባል አመራሩን ይሰጣል እንጂ እያንዳንዱ የማህበረሰብ አባል በዛ ውስጥ ነው መግባት ያለበት። ከአንጋፋዋ የህብረተሰብ ጤና አጠባበቅ ባለሙያ ከዶክተር ተዋበች ቢሻው ጋር ያደረግነው ቆይታ አላበቃም። ቀሪውን ክፍል በሚቀጥለው ሳምንት እናቀርባለን። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የሚተላለፈው የቅዳሜ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። መሰናዷችን ተጋምሷል። ቀሪው ጊዜ ሳምንታዊ መዝናኛችሁ ነው። የሙዚቃ ቃና በእንግድ ወልዴ። መልካም ጊዜ ጤና ይስጥልኝ። እንደምን አመሻችሁ? የሙዚቃ ቀና የአየር ሰዓቱን ተረክቧል። እንግዲህ ወሌነኝ እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። በዲዮን ወርዊክና ጓደኞቿ በሰማኒያዎቹ የተቀነቀነ ነው። በቅድሚያ ናይት ሺፍት ለተሰኘው ፊልም ማጀቢያነት በሮድ ስቲዋርት የተሰራ ሲሆን በኋላም በወቅቱ ኤድስ ከፍተኛ የጤና ቀውስ ማስከተል የጀመረበት ጊዜ በመሆኑ በበሽታው ለተጠቁ አሜሪካውያን ድጋፍ ለሚያደርግ ድርጅት ለገንዘብ ማሰባሰቢያነት እንደገና በዲዮንና ጓደኞቿ ተዚመዋል። 500000 ዶላር እንዲገኝ ማድረጋቸው ብቻ ሳይሆን በዋናነት ሰዎች በሽታውን በተመለከተ ግንዛቤ እንዲያገኙ ከፍተኛ ሚና እንደተጫወተ ይነገርለታል። ስቲቭ ዎንደር በሃርሞኒካ፣ ኤልተን ጃን በፒያኖ እንዲሁም ግላዲስ ናይት በድምፅ የተሳትፈውበታል። በዲዮን ዋርዊክ የተዜመው ዳስ ዋት ፍሬንድስ አር ፎር የተሰኘው ዜማ ነበር። ስቲቭ ወንደር በሃርሞኒካ ኤልትንጃን በፒያኖ እንዲሁም ግላዲስ ናይት በድምፅ የተሳተፉበት ዜማ ነበር። ቃና ይቀጥላል። ቤስት ኦፍ ሚ በአንቶኒ ሃሚልተን ከምወዳቸው የፍቅር ዜማዎች አንዱ ነው። ቤስት ኦፍ ሚ Ball. Let's catch a movie, a movie, then then uh, tonight's the night we'll just on one and stay here. Yeah. Let's stay personal, personal, personal. Let's stay. ቤስት ኦፍ ሚ በአንቶኒ ሃሚልተን ነበር። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዞትር ቅዳሜ ምሽት የሚተላለፍላችሁን የሙዚቃ ቀናት ነው። እስከ ስርጭቱ ፍጻሜ አብራችሁን ያምሽው። አብዱ ኪያር ነው። ገለመሌ ተይ ገለመሌ እያለ ነው። ግሩም መልእክት ያለው ዜማ ይመስለኛል። ዱኪያር፣ ወደ ቴዎድሮስ ታደሰን እናልፋለን። በመላ በሰበብ። i'm so bright, we شي في <applause> قد فا على نسكو على نشوم يا طل شي يا لباس شو يا طل شي يا لباس ما Could it come ለምሽቱ የመጨረሻ ምርጫዬ የጥላውን ገሰሰ ፍቅርሽ ነው የጎዳኝ ይሆናል። በዚሁ ነው የምሰናብታችሁ። እንግዶልነኝ ለሳምንት ቀጥሮ እንያዝ። እስከዛው ሰላም። Not try <music sauna stealing> and you're look at የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ በሌላ ዝግጅት እስከምንገናኝ ያስተናግድኳችሁ ቆንጂት ይታየ ነኝ። በሰላም ደሩ!